ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በትግራይ ክልል በጦርነት ሳቢያ ሁለት ነጥብ አራት ሚሊዮን ተማሪዎች ትምህርታቸውን አቋርጠዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ ለሁለትዮሽ ውይይት አገር አሜሪካ ገቡ። ተጨማሪ የእርዳታ አቅርቦት ወደ ጋዛ ዘለቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በትግራይ ክልል በጦርነቱ ሳቢያ በትምህርት ተቋም ላይ የደረሰው ጉዳት ከፍተኛ መሆኑንና በርካታ ትምህርት ቤቶች ሙሉ በሙሉ አሊያም በከፊል መውደማቸውን የክልሉ የትምህርት ቢሮ አስታወቀ። የትምህርት ቢሮው ኃላፊ ዶክተር ኪሮስ ጉሽ እንደገለጡት በክልሉ ሁለት ነጥብ አራት ሚሊዮን ተማሪዎች ትምህርታቸውን አቋርጠዋል። ዐሥራ አራት ሺህ ያህል መምህራን ከሥራ ገበታቸው ተለይተዋል። ይህ በእንዲህ እንዳለም በጎንደርና ደብረ ብርሃን የተሽከርካሪዎች ሰዓት እላፊ ገደብ የጸና ሆኖ ለነዋሪዎች እስከ ምሽቱ ሦስት ሰዓት፣ በባህር ዳር ከተማ ተሽከርካሪዎች እስከ ምሽቱ አንድ ሰዓት ለነዋሪዎች እስከ ምሽቱ ሦስት ሰዓት የሰዓት እላፊ ገደቦች ይላሉ መሆኑን የአማራ ክልል ኮሚኒኬሽን ቢሮ በሰጠው መግለጫ አስታውቋል። ጠቅላይ ሚኒስትር አንቶኒ አልበኒዚ የሁለትዮሽ ውይይት ለማካሄድ ዩናይትድ ስቴትስ ገብተዋል። አቶ አልባኒዚ ዋሽንግተን ዲሲ ላይ ከፕሬዚደንት ባይደን ጋር በዛሬው ዕለት ተገናኝተዋል። በሁለቱ መሪዎች ውይይት አጀንዳ ውስጥ የአውስትሬልያ እንግሊዝና ዩናይትድ ስቴትስ ባህር ሰርጓጅ መርከብ ስምምነትና የኢንዶ ፓስፊክ ቀጠናዊ ጉዳዮች ዋነኛ አጀንዳ ሆነው እንደሚነሱም ተነግሯል። በትናንትና ዕለት እሁድ ወደ አሜሪካ ያቀኑት አልባኒዚ በ2022 ጠቅላይ ሚኒስትር ከሆኑ አንስቶ ከፕሬዚደንት ባይደን ጋር ለዘጠነኛ ጊዜ የተገናኙ ሲሆን በአሁኑ የአሜሪካ ይፋዊ ጉብኝታቸው ለአራት ቀናት የሚቆዩ ይሆናል። የአቶ አልቤኒዚ ከአሜሪካ ይፋዊ ጉብኝታቸው መልስ በመጪው ወረሃ ኖቬምበር ወደ ቻይና ተጉዘው በቤጂንግና ሻንግሃይ ይፋዊ ጉብኝት እንደሚያደርጉና ከፕሬዚደንት ሺጂንፒንግ ጋር ተገናኝተውም እንደሚነጋገሩ አስታውቀዋል። ቻይና ከአልቤኒዚ ጉብኝት በፊት ሰሞኑን አውስትራሊያ ላይ ጥላ የነበረውን የወይን ታሪፍ ገደቦች ያነሳች ሲሆን አውስትራሊያ ቻይና ላይ በዓለም የንግድ ድርጅት ዘንድ የመሠረተችውን ክስ ተነሳለች። በሌላም በኩል የአቶ አልቤኒዚን የአሜሪካ ጉብኝት አስመልክቶ የተቃዋሚ ቡድን የሕዝብ መወሰኛ ምክር ቤት ምክትል ሴናተር ማኪያላ ካሽ ጠቅላይ ሚኒስትሩ በአሜሪካ የሥራ ጉብኝታቸው ወቅት ለአውስትሬሊያ የኒክሌየር ኃይል ተጠቃሚ ሰርጓጅ መርከብ ማግኘት ምን ያህል ጠቃሚ እንደሆነ አጋጣሚውን ተጠቅመው ፕሬዚደንት ባይደንን ልብ እንዲያሰኙ ሲጠቁሙ፣ ይህ የቀድሞው የቅንጅት መንግሥት ዋነኛ ፖሊሲዎች አንዱ ነው። እናም በእርግጠኝነት አጋጣሚውን ተጠቅመው ፕሬዚደንት ባይደንን እና ዩናይትድ ስቴትስ ሰርጓጅ መርከቡን ለአውስትሬሊያ ሰርቶ ማድረስ ለሁለቱ አገራት ቀጣይ ስራነት ምን ያህል ጠቃሚ እንደሆነ ሊያሳውቁ ይገባል ብለዋል። የተባበሩት መንግስታት የምግብና ሕክምና አቅርቦቶችን አካቶ የእርዳታ ቁሳቁሶችን የጫኑ 14 የጭነት ተሽከርካሪዎች በግብፅ ራፋ መተላለፊያ ወደ ጋዛ መዝለቃቸውን አስታወቀ። የጭነት ተሽከርካሪዎቹ ወደ ጋዛ የዘለቁት በትናንትና ሁለት አንድ የእስራኤል ታንክ የግብፅን መቆጣጠሪያ ጣቢያ ተኩሶ መምታትና የጋዛ ቦምብ ድብደባ ሳቢያ የሰብአዊ እርዳታ አቅርቦት መገታትን ተከትሎ ነው። ኦክቶበር 7 ሐመስ በእስራኤል ላይ የሰነዘረውን ጥቃት ተከትሎ 1400 እስራኤላውያን ሲገደሉ በፍልስጤማውያን በኩል ጋዛ ውስጥ 4651 ሰዎች ተገለዋል። ከ14200 አርባ አምስት በላይ መቆሰላቸውን የጋዛ ጤና ሚኒስቴር አስታውቋል። የተባበሩት መንግሥታት የፍልስጤም ግዛቶች ልዩ ራፖርተር ፍራንሲስካ አልቤኒዚ ከሁለት ነጥብ ሶስት ሚሊዮን የጋዛ ነዋሪ ፍልስጤማውያን ውስጥ ከአንድ ሚሊዮን በላይ የተፈናቀሉ መሆኑን ጠቅሰዋል። የእርዳታ አቅርቦቱን አስመልክተውም ሲናገሩ ከኦክቶበር ሰባት በፊት አምስት መቶ የጭነት መኪናዎች ወደ ጋዛ ይዘልቁ በነበረበት ወቅት የእርዳታ አቅርቦቱ የነዋሪዎቹን ፍላጎት የሚሟላ አይደለም ተብሎ ይታሰብ ነበር። የዓለም አቀፍ ማህበረሰቡ እውነታውን ተረድቶ አስቸኳይ ተኩስ ማቆም ያስፈልጋል ባለማለቱ ተገርሜያለሁ ብለዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 59 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 63 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ83 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 10፣ ከፍተኛ 27። አደላይድ ብራ ይሆናል። ዝቅተኛ 14፣ ከፍተኛ 19 ሜልበርን ደመናማ ይሆናል። ዝቅተኛ 12 ከፍተኛ 26። ሆባርት ብራ ይሆናል። ዝቅተኛ 9 ከፍተኛ 22። ካምብራ ፀሐማ ሆኖ ይውላል። ዝቅተኛ 5 ከፍተኛ 27። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 27። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 20 ከፍተኛ 30። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 25 ከፍተኛ 34 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 12 ከፍተኛ 24 ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በትግራይ ክልል በጦርነት ሳቢያ 2.4 ሚሊዮን ተማሪዎች ትምህርታቸውን አቋርጠዋል፣ ጠቅላይ ሚኒስትር አንቶኒ አልቤኒዚ ለሁለትዮሽ ውይይት አገረ አሜሪካ ገቡ፣ ተጨማሪ የእርዳታ አቅርቦት ወደ ጋዛ ዘለቀ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።